የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባን አስመልክቶ መግለጫ አውጥቷል። ሙልጌታ አጽብሃ ዝርዝሩን ይዟል። የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባ አስመልክቶ መግለጫ አውጥቷል። መግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ቅድመ ዝግጅቶች ማለቃቸው በመግለጽ ምርጫው ማደናቀፍ አይቻልም ብሏል። የክልሉ ካቢኔ ማምሻውን ባወጣው መግለጫ የፌዴሬሽን ምክር ቤት በደብዳቤ የክልሉ ምርጫ እንዲቆም አስጠንቅቆ እንደነበርና በጊዜው ምላሽ እንደተሰጠው የገለጸ ሲሆን ምክር ቤቱ ባልተለመደ መንገድ አጀንዳው ያልታወቀ አስቸኳይ ስብሰባ ጠርተዋል ብለዋል። በህገ መንግስቱ መሰረት የሚካሄደው የክልል ምርጫ ለሰኮንድም አይቋረጥም ሲል ገልጿል። የትግራይን ምርጫ ለማስቆም ወይም ለማደናቀፍ የፌዴሬሽን ምክር ቤት የሚወስደው ማናቸውም ውሳኔ እንደ ጦርነት አዋጅ ይቆጠራል ብለዋል። መግለጫው በዚህ ምክንያት ለሚፈጠረው ችግር ተጠያቂው የፌዴሬሽን ምክር ቤትና ጠቅላይ ሚኒስትሩ መሆናቸው ወዳጅም ጠላትም ሊያውቀው ይገባል በማለትም ገልጸዋል። ምርጫው እንዲሳካ የ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እንዲሁም የዓለም አቀፍ ማህበረሰብ እንዲያግዙም ጥሪ አቅርቧል። የፌዴሬሽን ምክር ቤት በትግራይ ክልል የሚካሄደው ምርጫ ይህ ህገ መንግስታዊ ነው ሊቆም ይገባል በማለት ደብዳቤ ወደ ክልሉ ልኮ ነበር። በተጨማሪም ምክር ቤቱ የሚወያይበት አጀንዳ ያልታወቀ አስቸኳይ ስብሰባ ጠርቷል። ለአሜሪካ ድምጽ ሙሉጌታ ጽበሃ ከመቀለ።